I'm so ሶማሊያ እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት በቸነፈር በተመታች ጊዜ ደቡብ ምዕራባዊቷ የባይዶዋ ከተማ በአልሸባብ ቁጥጥር ስር ነበረች። በዚያን ወቅት ሰብዓዊ ድርጅቶች እርዳታ ፈላጊዎችን ለመድረስ አይችሉም ነበር። ዛሬ ግን ከተማይቱ በመንግስት ቁጥጥር ስር ነው የምትገኘው። የተሻሻለው የጸጥታ ሁኔታም በአስር ሺዎች የሚቆጠሩትን እርዳታ ፈላጊዎች ለመድረስ አስችሏል። ሞሐመድ ዩሱፍ ያደረሰን ዘገባ ዝርዝሩን ይዟል። ትዝታ በላቸው ታቀርበዋለች። በባይደዋ የሚገኘው አንድ የምግብና መድኃኒት መስጫ ማዕከል ጢም ብሎ ተሞልቷል። አብዛኞቹ ማዕከሉን የሞሉት ሴቶችና ሕጻናት የመጡት በአልሸባብ ቁጥጥር ስር ካሉ ከባይደዋ ወጣ ብለው ከሚገኙ መንደሮች ነው። አንደኛዋ ናት አብዬ ሙሐመድ የአስራ አንድ ወር ህፃን ሴት ልጅ ይዛ ወደ ማዕከሉ የመጣችው ሊደርስባት የሚችለውን አደጋ ተቀብላ ነው። የመጣው ይምጣ በሚል ቁርጠኝነት። ከረድኤት ድርጅቶች የእህል እርዳታ ከተቀበልክ አልሻባብ ወደሚቆጣጠረው መንደር ተመልሰ መሄድ አትችልም። ምግብ ለማግኘት ስትል ወደ ክርስቲያኖች ምድር ሄደሃል ይሉሃል። ህጻን ልጅ በተቅማጥ በሽታ የሚሰቃይ ከሆነ የህክምና እርዳታ እንዳያገኝ ያስጠነቅቋል። በእነዚህ ምክንያቶች ሳቢያ ምግብና መድኃኒት ፍለጋ ወደ ባይዶ ሸሽቼ መጣሁ። አሁን አልሻባብ እስካለ ድረስ ወደ ትውልድ መንደሬ ተመልሼ መሄድ አልችልም። በሶማሊያ የ2011 ዓ ም ቸነፈር ደቡብና ማዕከላዊ ግዛቶች ውስጥ የሩብ ሚሊዮን ሰዎችን ሕይወት ቀጥፏል። ዛሬ በአካባቢው የሚታይ አንድ ለውጥ ቢኖር አልሸባብ ቀድሞ ከሚቆጣጠረው ሰፊ ግዛት አብዛኛውን መነጠቁ ነው። ነዋሪዎችም በመንግስቱ ቁጥጥር ስር ወደሚገኙ የእርዳታ ማከፋፈያ ማዕከሎች ለመድረስ እንደ ቀድሞው ርቀው አይጓዙም። በባይዶዋ አልሸባብ ከባድ የተባለ ጥቃት ካደረሰ ከአንድ ዓመት በላይ ሆኗል። አብዬ መሐመድ ስለ ሁኔታው ስትናገር እንደ አውሮፓ አቆጣጠር በ2011 ዓ ም አልሻባብ እርዳታ እንዲደርሰን አይፈቅድም ነበር። በዚያን ቸነፈር ወቅትም አክስቴን፣ አጎቴን እና ሌሎች ብዙ ዘመዶችን አጥቻለሁ። የአመት በጣም መጥፎ ነበር። ከ2011 ዓ ም ጋር ሲነጻጸር ዘንድሮ በጣም ይሻላል። አሁን የምግብና መድኃኒት እርዳታ ማግኘት ችያለሁ። ዘጋቢያችን ሞሐመድ ዩሱፍ የባይዶዋ ከተማ ከንቲባ በየሳምንቱ አንዴ ችግረኞችን ለመጎብኘት የሚወጡበትን ፕሮግራም ተከታትሏል። ባይዶዋ በድርቅ ምክንያት የተፈናቀሉ 150 ሺህ ችግረኞችን ታስተናግዳለች። በከንቲባው ጉብኝት ወቅት እንደ ተራቡ በቂ የምግብ እርዳታም እንዳላገኙ ነው የሚናገሩት። አንዳንዶቹ ደግሞ መጓጓዣ ካገኙ ወደ እርሻቸው ለመመለስ እንደሚፈልጉ ያስረዳሉ። ከንቲባው ግን በቅድሚያ ጸጥታው አስተማማኝ መሆኑ ሊረጋገጥ ይገባል ይላሉ። ከንቲባ አብዱላሂ አብዲ ዋቲን፣ ቅድሚያ የሚሰጠው የመጀመሪያው ጉዳይ የሰዎቹ ደህንነት መጠበቅ ነው። ይሄ አንድ መንደር ነው። ቀድሞ በአካባቢው የፖሊስ ጣቢያ አልነበረም። አሁን ግን አለ። ይህ በመሆኑም ነዋሪዎች ቀንም ሆነ ሌሊት እዚህ ለመቆየት እምነት ያድርባቸዋል። ሙሐመድ አብዲ ሙሐመድ በ2011 ቸነፈር ወቅት 240 ኪሎ ሜትሮች ተጉዟል። ዋና ከተማዋ ሞቃዲሾ ለመድረስ የነበረው ምርጫ የያን ጉዞ መጋፈጥ ወይንም ለረሃብ መጋለጥ እንደነበር ያስረዳል። ባለፉት ሦስት ተከታታይ ዓመታት ዝናብ ባለመጣሉ የዘራው ቢከስምም እዚያው መቆየቱን መርጧል። አሁን ግንቦት አጋማሽ ላይ ዝናብ ከወትሮ ቀደም ብሎ በመጣሉ ደግሞ ተስፋው ለምልሟል። የዘራሁት ሁሉ አድጎ እንደማጭድ ተስፋ አደርጋለሁ። የእኔ መኖሪያ እዚህ ነው። ሸሽቼ ወደ ሌላ አካባቢ መሄድ አልችልም። ሌላው ተስፋ የማደርገው ደግሞ ከመንግስትም ከግብረ ሰናይ ድርጅቶችም እርዳታ እናገኛለን ብለን ነው። ከሦስት ወራት በኋላ ደግሞ ይህ እርሻ እህል አፍርቶ እኔና ቤተሰቤን መመገብ እችላለሁ ብዬ ተስፋ አደርጋለሁ። የረድኤት ድርጅቶች ዘንድሮ በሶማሊያ ያንዣበበው የቸነፈር አደጋ የስድስት ሚሊዮን ሰዎችን ሕይወት ስጋት ላይ ይጥላል ሲሉ ያስጠነቅቃሉ።